አጣዳፊ ተቅማጥና ትውከት ወይም ደግሞ አተት በትግራይ ክልል ከሰኔ 2010 ዓ ም ጀምሮ በወረርሽኝ መልክ ከተከሰተ በኋላ 1266 ሰዎች መታመማቸውና አስር ደግሞ መሞታቸውን የክልሉ የጤና ቢሮ አስታውቋል። ሕመሙ ባለፈው ሳምንት በተለይ በክልሉ ማዕከላዊ ዞን አፈሮም ወረዳ በሚገኝ የጸበል ቦታ ብቻ በአራት መቶ ሰዎች ላይ መታየቱና አራት ሰዎች ህይወታቸው እንዳለፈ ታውቋል። ሙልጌታ አጽብሃ ከመቀሌ ተከታዩን ዘገባ ልኳል። የአጣዳፊ ተቅማጥና ትውከት ወይም ደግሞ አተት ህመም በትግራይ ክልል በሐምሌ ወር 2008 ዓመት ምረት ነበር ለመጀመሪያ ጊዜ በወረርሽኝ መልክ የታየው። ይህንን ህመም ለወራቶች ከቆየ በኋላ በ2009 ዓመት ምረት ዳግም ወረርሽኙ ተከስቶ ነበር። ለሶስተኛ ጊዜ ደግሞ ከሰኔ 11 2010 ዓመ ምረት ጀምሮ በትግራይ ክልል መታየቱን የክልሉ የጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ተናግሯል። ክሳብ ሕዚ 1266 ዝኸውን ክሳዕ ዞም እስካሁን 1266 ሰዎች ታሟል። በሁሉም የክልሉ ዞኖች ነው የታየው። እስካሁንም አስር ሰዎች ህይወታቸውን አልፏል ነው ያሉት። የአተት መስፋፋት በመቀለ ከተማ የላቀ መሆኑን የተናገሩት አቶ ተክላይ እንዲሁም በትግራይ ማዕከላዊ ዞን ባህፈሮም ወረዳ ብቻም በአንድ የጸበል ቦታ አራት መቶ ሰዎች መታመማቸው፣ አራት ሰዎች ደግሞ ህይወታቸውን ማለፉ ተናግሯል። አተት በንጽህና ጉድለት እንደሚመጣ የተናገሩት ምክትል ኃላፊው ሕብረተሰብ በዚህ ጉዳይ ያለው ግንዛቤ ለውጥ ለማምጣት ያለውን ተነሳሽነትም በቂ አይደለም ብለዋል። በመቀለ ከተማ በልዩ የህሙማኑ ማከሚያ ማዕከል ያገኘሁት ሞጎስ ኃይሉ የተባለ ታካሚ የገንዳ ውሃ በመጠጣቱ መታመሙን ይገል በስራ ላይ ያለሁ ውሃ ጠማኝ። በዚህም ንጽህናውን የጠበቀ የቧንቧ ውሃ ስለሌለ የገንዳ ውሃ ጠጣሁ። ከዛም አመመኝ። ወደዚህም ጓደኞቼ ይዘውኝ መጥቷል፣ ነው ያለው። አተት ለመከላከል ህብረተሰብ እንዲሁም ሌሎች የሚመለከታቸው አካላት አጋዥ ሊሆን ይገባል ያሉት ምክትል ቢሮ ኃላፊው ወረርሽኙ በትግራይ ክልል ካጋጠመ ከ208 ዓ.ም ጀምሮ 6549 በህመሙ የተጠቁ ሲሆን 128 ሰዎችም በዚህ ህመም ሕይወታቸውን አልፈዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።